የዋጋ ንረት ባስከትለው የኑሮ ውድነት መማረራቸውን ለአሜሪካ ድምፅ አስተያየት ሰጡ አንዳንድ የሐዋሳ ከተማ ነዋሪዎች ተናገሩ። የከተማው አስተዳደር በበኩሉ ሕግ ተላልፈው በተገኙ ያልተገባ ዋጋ በጨመሩና ዜጎችን በማስጨነቅ ላይ ያሉ ባላቸው ነጋዴዎች ላይ የማያዳግም ያለውን እርምጃ መውሰድ መጀመሩን አመልክቷል። አስተዳደሩ በዋጋ ንረትና የኑሮ ውድነትን በሚመለከቱ ጉዳዮች ዙሪያ ከከተማ ነዋሪዎችና ከነጋዴው ማህበረሰብ አባላት ጋርም ውይይት አካሂዷል። የዋጋ ንረት በህብረተሰቡ ላይ የሚያሳድረውን ጫና ለመቀነስም በተለያዩ የምርት አይነቶች ላይ የተጣለውን ቀረጥና ተጨማሪ እሴት ታክስ ክፍያዎች ማንሳቱን የንግድ ሚኒስቴር ሰሞኑን ማስታወቁ ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ያደረሰን ዘገባ ዝርዝሩን ይዟል። አቶ ግርማ አርሄሱ የሐዋሳ ከተማ ነዋሪ ናቸው። የኑሮ ውድነቱ ከህዝብ አቅም በላይ መሆኑን ገልጧል። ዛሬ ዋጋው አምስት ብር፣ ነገ አስር ብር ተነጎዳ አስራ አምስት እያለ ይሄዳል። ለምን ታደርጋለ የሚል አካል ያለ አይመስልም። በዚህ ምክንያት ኑሮ ውድነት ህዝቡን አበሳጭቷል። ህዝብ እያለቀሰ ነው ያለው። ሰራተኛው የሚበላውን ሲያጣ አሰሩን ይበላል። ይህ የታወቀ ነገር ነው። የሚበላ ጠፍቷል። ገደብ ያልተበጀለት ያሉት የዋጋ ንድረት ያለው በግብርናና በፋብሪካ ምርቶችም ላይ ነው ስሉ ተናግሯል። ወቅቱ የዘመን መለወጫ በመሆኑ ችግሩ እየተባባሰ ነው ብሏል። ከአሁን ቀደም ዘይት አምስት ሊትር አራት ሊትር ነበር የሚሰጠው አሁን ባለፈው ጊዜ ሁለት ሊትር አንድ ሊትር ተኩል ሌላ ደግሞ ስኳሪ አራት አምስት ነበረ ባለፈው ጊዜ አንድ ኪሎ ወደ ኋላ ለምንድን ነው የምንለው? ፋብሪካዎቹ በየጊዜ ይመረቃሉ። ነጋዴው ግን ከየትም ያመጣል ሱቅ አለ፣ ነገር ግን መብላት አልተቻለ ትልቅ አሻጥር እየተሰራ ስለሆነ እስኪ ቅዶቻችሁን ተመልከቱ። አስተረጫጨቱ ምን ይመስላል? በሙያቸውም መምህር መሆናቸውን የሚናገሩት አቶ አድነው ጋቢሶም በኑሮ ውድነት እየተጎዱ እንደሆነ ገልጠዋል። በከተማው አስተዳደር እና በነጋዴዎች ትምህርት የሚመራ የቁጥጥር ስርዓት ተዘርግቶ ህገወጦች ወደ ህጋዊ መንገድ እንዲገቡ ካልተደረገ በስተቀር ችግሩ መቀጠሉ እንደማይቀር ተናግረዋል። በሸቀጥም ዘንድ በእያንዳንዱ በንግዱ ሴክተር ላይ ቁልፍ ከሆኑ ከማህበረሰቡ ጋር በጣም ወሳኝ ሆነው ከሚገናኙ ንግዶች በኩል በእያንዳንዱ ንግድ ስር የራሱ ኮሚቴ ካለው ያ ኮሚቴ ከክፍለ ከተማ ጀምሮ እስከ ከተማ አስተዳደሩ ድረስ እስከ ሀገር አቀፍ ድረስ ቼን ኖሮት ኢንፎርሜሽን እያቃበለ የሚሄድ ከሆነ ትኩስ መረጃ ይደርሳል። በእርግጥ አሁን ከተማ አስተዳደሩ ሁሉንም ነገር ወርዶ ይሰራል ወይ ለምለው ያል ከህብረተሰቡ ተለይቶ የሚሰራው ነገር የለም። ኮሚቴው ተዋቅሮ ተደራጅቶ የሚሰራ ከሆነ ችግሮቻችንን እያመጣን እንሄዳለን። የእህል ነጋዴ የሆኑት አቶ በቀለ ጩቃሎ እኛ ነጋዴዎችም ችግር ላይ ወደቀናል፣ በድላሎችና አቅራቢዎች የተቀናጀ አሻጥር ተጠልፈናል ብለዋል። ችርቻሮ ነው እህል የምነግደው። ለምሳሌ ሩዝ ከሶስተኛ ደላላ ነው የምንገዛው በፈለገው ዋጋ ይሸጣል። ሲፈልግ እዛ ጋር ሊጠፋ ስለሆነ ጨምረ ሽጥ ብሎ እያዘናል። እኔ አሁን በጣም እየታገልኩ ነው። እንደው መቼም ሰው መጥቶ እኛ ጋር ደግሞ ሁለት ኪሎ ሶስት ኪሎ አምስት ኪሎ ነው የሚሸጠው። ይችን ለመግዛት ሰዎቹ እንዴት እንደሚሆኑ መታችሁ እንደው ቢታዩ እውነት መፈጠር ራሱ ያስጠላል። እና ይሄንን በአጭር ጊዜ ለማቅረፍ እነዚህ ስራዎቹ ይሰሩ። በነዳጅ ንግድ ስራ የተሰማሩት በከተማው የሚገኙት አቶ የንጠራ የኑሮ ውድነትን ችግር በዘላቂነት ለመቅረፍ ያልታረሱ መሬቶችን በዘር በመሸፈን የምርት መጠን መጨመር አማጭ የሌለው መፍትሔ ነው ብለዋል። ባዶ የሆነ የእኛ ክልል ውስጥ ያለ ያልታረሰ ቦታ መታረስ ያለበት ቦታ እሱ ቁጥጥር ያድርጉልኝ። ገበያ ላይ አሁን በየጊዜው እየተጨመረ ነው። ሱቅ ሰኞ ሌላ ነው፣ ማክሰኞ ዋጋ ሌላ ነው። ቁጥጥር ይደረግ በእኛ በነጋዴዎች ላይ። ሌላዋ ተሳታፊ ወይዘሮ ህይወት መቻል በበኩላቸው መፍትሄው ተቀናጅቶ መስራት ብቻ ነው ይላሉ። በሸማቾች ህብረት ስራ ማህበራት ስም ጫፍ ወጣ ህገወጥ ተግባራት ይከናወናሉም ብለዋል። ብዙዎቹ ብር ስላላቸው ደብቀው የሚይዙ አሉ። ስቶር ውስጥ ግን ያም መንግስት አልተከታተለም። በየገበያው ከሄድን ስቶሩ ሌላ ቦታ ነው፣ መሸጫው ሌላ ቦታ ነው። እዚህ ጋር ቁም ይመጣልሃል ይባላል። ያህንን ነገር ዲቴል ገብታችሁ ብታስተካክሉ ጥሩ ይመስለኛል። የአዋሳ ከተማ አስተዳደር የንግድና የገበያ ልማት ቢሮ ኃላፊ አቶ ሀይሉ የተራ በህገ ወጥ ነጋዴዎች ላይ እርምጃ መውሰዳቸውን ገልጧል። ከነጋዴው ማህበረሰቡ ጋር በተደረገው ውይይት ላይ ከሁለት መቶ በላይ ነጋዴዎች ላይ እርምጃ መወሰዱንም ገልጠዋል። የንግድ ፍቃድ የሌላቸው ነጋዴዎች መበራከታቸው የዋጋ ንረቱን እንዳባባሰም አስታውቀዋል። በቀጣይም ህግ ተላልፎ በተገኙ ዋጋ በጨመሩና ማህበራዊ ኃላፊነታቸውን ባልተወጡ ነጋዴዎች ላይ የማያዳግም እርምጃ መውሰድ እንደሚቀጥሉም ገልጠዋል። ከስርዓት ውጭ የሚሰራውን ነጋዴ ጥቆማ መስጠት ያስፈልጋል። አቅራቢያቸው የንግድ ጽሕፈት ቤት አለ፣ ቀበሌ አለ፣ የከተማ ክፍለ ከተማ አስተዳደር አለ። ከዛ ካለፈ ደግሞ እዚህ ዋናው ማዕከል አለ። የኛ ሁሉም ከተማውን የሚቆጣጠረው ኃይል ያለው ማለት ነው። እዛ መምጣት ይቻላል። ጥቆማ በየጊዜው መስጠት ያስፈልጋል። ለየመዋቅሩ ጥቆማ መስጠት ያስፈልጋል። ውይይቱን የመሩት የሐዋሳ ከተማ ከንቲባ ጸጋየቹ ከበኩላቸው በዚህ ወቅት ዋጋ ጨምሮ ህዝቡን ያስጨነቀ ነጋዴ የኢትዮጵያ ጥላት ነው ሲሉ ተናግሯል። አገራችን በምን ሁኔታ ላይ እንዳለች በደንብ ታውቃለች። ኃላፊነትን ሀገርን መውደድ በዚህ ሰዓት ነው የሚጀምረው። መጀመሪያ ሁላችንም ኃላፊነታችን በአባቡን ቦታ የተሰጠንን ኃላፊነት የተሰማረንበት ቦታ ጥሩ ብንሰራ ያስደመር ሀገር ጥሩ ትመተ የዋጋ ንረት በህብረተሰቡ ላይ የሚያደርሰውን ጫና ለመቀነስ ስንዴ ዘይት ስኳርና ሩዝ ከቀረጥና ታክስ ነጻ እንዲሆኑም መወሰኑን የንግድ ሚኒስትር የገለጠ ሲሆን ፓስታ ማካሮኒና እንቁላል ደግሞ ተጨማሪ ሴት ታክስ የተነሳላቸው ምርቶች መሆናቸውን አስታውቋል ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም